ሰሞኑን ላረፉት የዩናይት ስቴትስ አርባ አንደኛ ፕሬዚዳንት ለነበሩት ለጆርጅ ሀርበርት ዋከር ቡሽ አሸኛኘት እየተደረገ ነው። አስከሬናቸው በብሔራዊ ካቴድራል አርፎ የጸሎትና የዝክር ስነ ሥርዓቱም እየተከናወነ ይገኛል። ሰለሞን አባተ ተከታዩን ለዕለቱ አብይ ርዕስ እንዲህ አዘጋጅቶታል። አሜሪካውያንና የሌሎችም የብዙ ሀገሮች መሪዎች ስልጣን ላይ የነበሩና ዛሬም ያሉ እጅግ አንቱ የተባሉ የፖለቲካና የማኅበራዊ አስተሳሰብም ቀራጺ መሥራችና አባቶች ዋሽንግተን ዲሲ ላይ በብሔራዊው ካቴድራል ተሰብስበዋል። የዛሬ ሥራቸው ከእነርሱ አንዱ ሆነው እስካለፈው ኅዳር 21 2011 ዓ ምት በሕይወት የኖሩትን ጆርጅ ኸርበርት ዋከር ቡሽን መሸኘት ነው። በዘጠና አራት ዕድሜያቸው ከውካታው ዓለም አርፈዋልና እንደ ራሳቸው እንደ ሪፐብሊካኑ ቡሽ ሁሉ የአንድ የሥልጣን ዘመን ፕሬዚደንት ሆነው ዋይት ሀውስ የቆዩት ሠላሳ ዘጠነኛው ፕሬዚደንት ዴሞክራቱ ጂሚ ኤርል ካርተር፣ እርሳቸውን የተኩት ዴሞክራት አርባ ሁለተኛው ፕሬዚደንት ዊልያም ጀፈርሰን ክሊንተን፣ እርሳቸውንም የተኩት ሪፐብሊካን የዛሬው ተሰናባች ልጅ በስማቸውም የሚጠሩት አርባ ሦስተኛው ፕሬዚደንት ጆርጅ ዋከር ቡሽ እርሳቸውንም የተኩት ዴሞክራት አርባ አራተኛው ፕሬዚደንት ባራክ ሁሴን ኦባማ እርሳቸውንም የተከተሉት ዛሬም ሥልጣን ላይ ያሉት አርባ አምስተኛው ፕሬዚደንት ጠቅላይ አዛዥ ሪፐብሊካኑ ዶናልድ ጆን ትራምፕ ሁሉም አሉ በየወቅታቸው ቀዳሚት እመቤት የነበሩ ባለቤቶቻቸውም አሉ ሁሉም ሐዘንተኛ ናቸው። ዛሬ ለቅሶ ሊደርሱ ለቅሶም ሊደረሱ በብሔራዊው ካቴድራል ተቀምጠዋል። ዛሬ ብሔራዊ የሐዘን ቀን ሆኖ በመላ ዩናይትድ ስቴትስ እንዲታሰብና ፌዴራል መንግሥቱም ዝግ ሆኖ እንዲውል ፕሬዚደንታዊ ትእዛዝ ያወጡት ሚስተር ትራምፕ በትዊተር ባስተላለፉት መልእክት የሐሴት ቀን ብለውታል ዕለቱን። ይህ የቀብር ሽኝት ስነ ሥርዐት አይደለም። ይህ ስለ አንድ ታላቅ ሰው ረዥምና የተከበረን ሕይወት ስለ ኖረ ሰው ሕይወት ክብር የምናደርስበት የሐሴት ቀን ነው። አጣናቸው፣ ማጣታችን ይሰማናል ብለዋል። ወትሮ ከቡሾቹ ጋር በመልካም ግንኙነት የማይጠረጠሩት በእሰጥ አገባና አተካሮ በሽርደዳና በውረፋ አደባባይ ላይ ብዙ የታዩት የዛሬ አቻቸው ዶናልድ ትራምፕ፣ የጀርመን ቻንስለር አንጌላ መርከል የታላቋ ብሪታንያ ልዑል ቻርልስ፣ የዮርዳኖስ ንጉሥ አብዱላህ፣ የፖላንድ ፕሬዚደንት አንድሬ ዱዳ በለቀስተኛው መሃል ሊገኙ ቀደም ሲል ያሳወቁ መሪዎች ናቸው። ስለ ፕሬዚደንት ቡሽ ሕይወት ቃለ ዝክራቸውን ክብርና ሙገሳቸውንም ሊያሰሙ ልጃቸው ጆርጅ ቡሽ፣ የካናዳ የቀድሞ ጠቅላይ ሚኒስትር ብራያን መሮኒ፣ የዩናይትድ ስቴትስ የቀድሞ ሴናተር አለን ሲምፕሰን የታሪክ ሊቁ እንዲሁም የራሳቸው የጆርጅ ቡሽ ትልቁ የሕይወት ታሪክ መዝጋቢ ጆን ማቼም ቆመዋል። ቡሽ ካረፉበት ቀን አንስቶ የሀገራቸው ባህር ኃይል ባልደረባና የጦር ጀት አብራሪ ሆነው ስለፈጸሙት ጀብዱና ስለ ጀግንነታቸው፣ በዓለም አቀፍ ደረጃ ስላሳዩት የመሪነት ክህሎትና ብቃታቸው፣ በቀዝቃዛው ጦርነት ፍጻሜ፣ በሶቪየት ኅብረት መፍረስ፣ በጀርመን ውህደት በመጀመሪያው የፋርስ ባሕረ ሰላጤ ጦርነት ወቅት ስለነበራቸው ቦታ ብዙ እየተባለ ነው። ደግሞም እንደ ሰው ስልጡን ጭምትና ትሑትም ነበሩ እየተባለላቸው ነው። ደግሞም ብርቱና ደፋርም ናቸው የሚሏቸውም አሉ። እኔ ከቴክሳስ ነኝ የመጣሁት። እርሳቸውም እንደሚታወቀው የቴክሳስ ሰው ናቸው። በጣም የተከበሩ ሰው ናቸው። በዓመቶቻቸው ውስጥ ብዙ መልካም ተግባራትን አከናውነዋል። ከቺካጎ ኢሊኖይ ለዚሁ ሐዘንና ሽኝት ዋሽንግተን የገቡ ሰው ሚስተር ቡሽ ፕሬዚደንት በነበሩ ዘመን መገናኛ ብዙሃኑ ወዳጆቻቸው አልነበሩም እኮ ብለዋል። ይናፍቁናል የእርሳቸውን አይነት ስልጡንነት ይናፍቀናል። ምንም እንኳ ጋዜጠኞቹ ዛሬ ታላቅ ናቸው፣ ታላቅ ናቸው ቢሉላቸውም ፕሬዝዳንት በነበሩ ጊዜ እንደዚህ አይሉም ነበር። በብዙ አሳደዋቸዋል፣ በብዙም ተፈታትነዋቸዋል። ከሜን ግዛት የገቡ ጡረታ ላይ ያሉ የቀድሞ ወታደርም ያስቧቸዋል። የጦር ጀግና ታላቅ ፕሬዝዳንት ነበሩ። በእርሳቸውና በልጃቸው አስተዳደሮች ስር በውትድርና አገልግያለሁ። ስለዚህ እዚህ መጥቼ እዚህ መገኘቴ ለእኔ ትርጉም አለው። ቡሽን የዘመናችን እጅግ ለዘብተኛ ሪፐብሊካን ሲሉም ጠርተዋቸዋል። አንድ የሜሪላንድ ሸኚ ከትናንት በስተያ ሰኞ ተሳያት አንስቶ በተወካዮች ምክር ቤቱ እልፍኝ እየተገኘ በሺዎች የሚቆጠር ሰው ተሰናብቷቸዋል። የቡሽ አገልጋይ ውሻቸው ሳሊ፣ ጆርጅ ዋከር እርበርት ቡሽም ከሕልፈታቸው አንስቶ አልተለያቸውም ነበር፣ እስከ ትናንት ለስንብት አስከሬናቸው ፊት እስኪቀርብ። ለፕሬዚደንት ቡሽ በተወካዮች ምክር ቤት ውስጥ የተካሄደው የሕዝብ አሸኛኘት ሥነ ሥርዓት ዛሬ ማለዳ ላይ እንዳበቃ አስከሬናቸውን የያዘው በአሜሪካ ባንዲራ ያሸበረቀ ሳጥን የጫነ መኪና በዋሽንግተን ጎዳናዎች በረጋ ጉዞ አቆራርጦ ብሔራዊው ካቴድራል አርፏል። የጸሎት የፍትሐት የዝክር ሥርዓቱ ሲካሄድ አርፍዷል። አሸኛኘቱ አሁንም እንደቀጠለ ነው። አስከሬናቸው ወደ ቴክሳስ ሂውስተን ይመለስና በቡሽ ቤተ መጻሕፍት ለዘላ ዓለም በክብር ያርፋል።